voice of America። ኡጋንዳ ውስጥ እያደገ የመጣው ብጥብጥና ሁከት በጥልቅ እያሳሰባቸው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ ሁሴን ገለጡ። ሁከቱ የተጫረው ከሙዚቀኛነት ወደ ፖለቲከኛነት የተቀየረው ቦቢ ዋይን እና ሌሎች 32 የተቃዋሚ ፓርቲ አባላት በቅርቡ ተይዘው በመታሰራቸው እንደሆነ እየተነገረ ነው። ሊሳሽ ላይን ከጄኔቫ ዘግባ፣ አጭር ዘገባ ነው ሰሎሞን ክፍሌ ያቀርበዋል። ከሁለት ሳምንታት በፊት ተይዘው የታሰሩት በሰሜን ምዕራባዊቷ ከተማ በአሩዋ የምረጡኝ ዘመቻ ማካሄዳቸውን ተከትሎ ነው። የቀረቡባቸው ክሶች ደግሞ ከአገር ክህደት ጀምሮ በሕገ ወጥ መንገድ የጦር መሳሪያ መያዝ፣ ንብረት ማውደምና ሁከት መቀስቀስ የሚሉ ናቸው። የዓለሙ ድርጅት ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ስለዚሁ ሲናገሩ የቦቢ ዋይን ሾፌር በወቅቱ መኪና ውስጥ እንዳለ በጥይት ተመትቶ መገደሉን ለቢሮቸው የደረሱ መረጃዎች እንደሚያመለክቱ ገልጸዋል። የነ ቦቢን መታሰር ተቃውመው የወጡ ሰዎች በፖሊስ መገደላቸውን መሰቃየታቸውንና መታሰራቸውን የሚገልጹ መረጃዎችም ጽሕፈት ቤታቸው እንደደረሰው ደረሰው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽነሩ አስረድተዋል። የዩጋንዳ መንግሥት በቀረበው የመብቶች ጥስ ክስ ላይ ጥልቅና አድሎ የሌለበት ምርበራ እንዲያካሄድ ጥሪ አቀርባለሁ። ህገወጥ ግድያዎች፣ ከመጠን በላይ ኃይል መጠቀም፣ አስሮ ማሰቃየትና ሌሎች ኢሰብአዊ አያያዞች መፈጸማቸውን እንዲመረምርና ተጠያቂዎቹን ለፍርድ እንዲያቀርብ አሳስባለሁ። የዩጋንዳ መንግሥት ለዚህ በዓለሙ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር በዛይድ ራአድ አል ሁሴን ለቀረበለት ጥሪና ለሰጡት አስተያየት እስካሁን ምላሽ አልሰጠም። ቦቢ ዋይንና ሌሎቹ ሰላሳ ሁለት ፖለቲከኞች ትላንት በስቲያ ሰኞ የዋስ መብታቸው ተጠብቆ የተለቀቁ ሲሆን፣ ነገ በሌላ ቀጠሮ ፍርድ ቤት ይቀርባሉ ተብሎ ይጠበቃል።